በጤና ጥበቃ ሚኒስቴር የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ቁጥራቸው ወደ ሀምሳ የሚደርሱ የስድስተኛ ዓመት ተመራቂ የሕክምና ተማሪዎች አገልግሎት እየሰጡ ስራ ላይ ቢሆኑም ዛሬ 6 ሰዓት ተኩል ላይ የሕክምና ሙያ ይከበር፣ ሐኪም ስራ አጥ የሆነ ነው፣ የተጋነነ የወጪ መጋራት እየተጠየቀን እንገኛለን፣ በጅማና አርሲ ዩኒቨርሲቲዎች መብታቸውን የጠየቁ የሙያ አጋሮቻችን በጸጥታ አካላት ጉዳት ደርሶባቸዋል፣ ፍትህ እንሻለን፣ በመሆኑም ጤና ጥበቃ ሚኒስቴር ራሱን ያሻሽል ጥያቄዎችን በማንሳት ተቃውሟቸውን አሰምተዋል። ሰባት ዓመት ተምሯል አንድ ተማሪ፣ ከዛ 12 ዓመት ሲጨመርበት ኦርሞስ 18 ዓመት 19 ዓመት ተምረህ ስራ የለም። ማሽን ራሱ ከ8 ሰዓት ከስ በላይ ከሰራ በሚያርፍበት ዘመን አንድ ሰው 36 ሰዓት ተከታታይ እንዲሰራ የሚገደድበት ዘመን ላይ ያለ አይደለም። በትክክል በችሎታዎቻችን እንድንመዘን እንፈልጋለን። ሙሉ ሲስተሙ ብሮክን በሆነበት ሀገር ላይ ወይም ሄልዝ ሲስተሙ እንደዚህ በተበላሸበት ሀገር ላይ ኢንተርን ይህንን ሁሉ ተሸክሞ የሚሄድበት ጫንቃው አሁን ዝሏል ማለት ነው። እና ለዚህ ነው አሁን ስትራይክ ለማድረግ የተነሳ ነው። በእርግጥ አንድ ሊሰመርበት የሚገባው ነገር የዛሬው ፒስፉል ዲሞንስትሬሽን ነው። ተማሪዎቹ ጤና ጥበቃ ሚኒስቴር ለስራችን ተመጣጣኝ የሆነ ክፍያ ስርዓት ሊዘረጋልን ይገባል፣ እየሆኑ ያሉ ነገሮችንም ከለውጡ ጋር አስማምቶ ሊሄድ ይገባል በሚል film biyakya chona አጥነት ባሻገር ተማሪ ነጭ ጋውን አድርጎ እንዴት ይደበደባል ሌላኛው በተማሪዎቹ የተስተጋባ ጥያቄ ነበር ሰባት አመት ሰው ተምሮ ስራ አጥ ነው ሲባል ምን ይሰማል አ አጠቃላይ ሀኪሞቻችን ስራ የላቸው ነጭ ጋዋን የለበሰ ተማሪ እንዴት ይደበደባል ነጭ ጋዋን እንደ ክብሩ ስታስበው በጦርነት መሀል እንኳ ብታልፍ ሁለት ተቃራኒ ሀገሮች ጠላትንን ብለው የሚፈራረጁ ሀገራት እርስ በርስ ቢተኳኮሱ አንተ ላይ ተኩሱም እንዴት በሀገር ህግ አስከባሪ ህግን በሚያቅሰው ነጭ የለበሰ ሰው ይደበደባል በሰላማዊ መንገድ የሚገልጽ ሰው እንዴት ይደበደቡ? ይህንም እንቃወማለን። የህክምና ተማሪዎቹ ከቅዱስ ጳውሎስ ሆስፒታል በተጨማሪ በጎንደርና አርሲ ዩኒቨርሲቲም ተቃውሟቸውን ማቅረባቸውን የኢትዮጵያ ህክምና ተማሪዎች ማህበር ፕሬዚዳንት ዶክተር ምስጋናው ስሜንህ ለዲደብልዩ ተናግረዋል። ማህበሩ የተማሪዎቹን ጥያቄ የሚደግፍ ቢሆንም ተቃውሞውን ግን ማህበሩ እንዳልመራው ነው የነገሩን። አድርገው ነው ከሀገሪቱ በየትምህርት ቤቱ አንደኛ፣ ሁለተኛ ደረጃ ሊወጡ የሚችሉ የተሻለ ስኮር ያላቸው ተማሪዎች ሆነው እያለ ሰባት አመትን ዩኒቨርሲቲ ውስጥ ከደከሙ ከለፉ በኋላ የሚከፈላቸው ክፍያ ከማንም የመንግስት ሰራተኛ ያነሰ ነው ብሎ ማለት ይቻላል። ላለፉት ረዥም አመታት ያለን ፖሊሲና የምንከተለው ነገር በጣም ያረጀ ነው። ከሪኩለሙ ከከሪኩለሙ አንጻር የህክምና ትምህርት ቤት እያስተማርንበት ያለ ከሪኩለም እጅግ በጣም ረዥም ታይም የሆነውና ይሄ በዚህ ወቅት ወቅቱን ያልጠበቀ ነው ብሎ መውሰድ ይቻላል እና ዛሬ የተካሄደው እንግዲህ ኖርማሊ ጎንደር ዩኒቨርሲቲ፣ ሴንት ፖውል፣ አርሲ ዩኒቨርሲቲ ሶስቱ በተለይ በዋነኝነት የነበሩ ናቸው። እና በተለይ ሶስቱ ያተኮሩት እንደ ሰው እንቆጠር ነው፣ አሁን ሌላ ነገር መሻት ሳይሆን እንደ ሰው ተቆጥሮ እኛም ሰዎች ነን ማለት እንፈልጋለን። የህክምና ተማሪዎች ማህበር እነዚህን የተነሱ ጥያቄዎችን በመያዝ ከጤና ጥበቃ ሚኒስቴር ጋር ምክክር በማድረግ ችግሮችን እንዲፈቱ እንደሚሰራም አስታውቋል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ